ማላዊ፣ ሱዳንና ኢትዮጵያ ባለፈው ሐምሌ ወር በአፍሪቃ ከፍተኛ የዋጋ ግሽበት የታየባቸው ሀገራት ናቸው ሲል ዘስታር የተሰኘው ድረገጽ ሰሞኑን ይፋ አድርጓል። በኢትዮጵያ ውስጥ የተከሰተው የዋጋ መናር በአንድ ጊዜ የመጣ ጉዳይ አይደለም የሚሉት የኢኮኖሚ ጉዳይ አዋቂው አቶ ሙሼ ሰሙ አንዱ ምክንያት ኢትዮጵያ ውስጥ ከፍተኛ የሆነ የመሠረተ ልማት ዝርጋታው አለመመጣጠን ነው ይላሉ። እንግዲህ የዋጋ ግሽበት ኢትዮጵያ ውስጥ የመከተሉ ጉዳይ የአንድ ጊዜ ችግር ውጤት አይደለም። በርካታ ዘመናት ሲደራረብ የመጣ ጉዳይ ነው። ኢትዮጵያ ውስጥ በአጭር ጊዜ ውስጥ ከፍተኛ የሆኑ የመሰረተ ልማት ዝርጋታዎች ተካሂደዋል። በእነዚህ የመሰረተ ልማት ዝርጋታዎች ምክንያት የሀገሪቱ የብሮድ መኒ ወይም የሀገሪቱ አጠቃላይ ሀብት ወይም የገንዘብ ዝውውር ጨምሯል። የገንዘብ ዝውውር በህትመት ደረጃ ብቻ ሳይሆን በቬሎሲቲም ቬሎሲቲ ስልሽ ገንዘቡ ሰርኩሌሽኑ ማለት ነው። በኢኮኖሚ ውስጥ ከዚህ በፊት ያልነበረ ማህበረሰብ ወደ መግዛት አቅም መጥቷል። እነዚህ ነገሮች በአንድ በኩል በገንቢነት ሊታዩ ይችላሉ። ነገር ግን ተመጣጣኝ በሆነ ደረጃ አቅርቦቱ እያደገ ባለመምጣቱ በሀገሪቱ ውስጥ እየተሰራጨ ያለው የገንዘብ አቅም፣ በሀገሪቱ ውስጥ እየገባ ያለው የገንዘብ መጠን አቅርቦቱን መሸከም የማይችልበት ደረጃ መድረሱ ነው ችግር የፈጠረው። እና አቅርቦት ከአንድም ሁለትም ሶስት ጊዜ በቂ ትኩረት አግኝቶ በአርሶ አደሩም ዙሪያ በግል ባለሀብታዎችም እንደዚሁም ደግሞ ከዓለም አቀፍ ማህበረሰብ በሚገኝ አቅም እንዲያድግ ግፊት ሲደረግ ቆይቷል። አሁን እንደምናየው ኢትዮጵያ ውስጥ አቅርቦት መሰረታዊ ግብአት የሚባለው የእርሻው ዘርፍ ማደግ በሚገባው ደረጃ እያደገ አይደለም። ምክንያቱም መንግስት ላለፉት ጥቂት አመታት ሊታረሱ የሚችሉ መሬቶችን እንዲታረሱ በማድረግ ብቻ ትንሽ የሆነ የአቅርቦት ጭማሪ ለማግኘት ችሏል። ነገር ግን በአጠቃላይ የመዋቅራዊ ለውጥ ሊያስከትል በሚችል ደረጃ የግብርና ባህሪውና ዝንባሌው ተለውጦ አቅርቦቱ በሰፊው ለማህበረሰቡ የሚደርስበት ሁኔታ ካልተመቻቸ ምንም ጥያቄ የለውም። ሀገሪቱ ውስጥ እየተካሄደ ያለው የመሰረተ ልማት ግንባታ፣ ወደ ኢኮኖሚ ውስጥ በህጋይም በህገ ወጥ መንገድ የሚገባው ገንዘብ፣ በሙስና በተለያየ ስርቆትና ዘረፋ ማህበረሰቡን የሚቀላቀለው ህገ ወጥ ገንዘብ ለግሽበቱ ምክንያት ነው። እንደ አቶ ሙሼ የሚሰሙ አገላለጽ ከሆነ ኢትዮጵያ ውስጥ በትንሽ አቅርቦት ከፍተኛ የሆነ የመግዛት አቅም ተፈጥሯል። ይህ ኃይል ግን ስርዓትና ሕግን የተከተለ ባለመሆኑ ለከፍተኛ ግሽበቱ መከሰት ምክንያት መሆኑንና ቋሚ የሚባል ገቢ ያለው ማህበረሰብ የኑሮ ውድነቱን መቋቋም እንዳቃተው ተናግረዋል። ኢትዮጵያ ውስጥ እጅግ ሊታመን በማይችል ደረጃ ከፍት ያው መንግስት የሚሰጠው ስታቲስቲክስ ዓመታዊ ስታቲስቲክስ ስለሆነ የሚታየው ከዓመት በኋላ የነበረው ግሽበት ላይ የተጨመረው ልዩነት ነው። ኢትዮጵያ ውስጥ ግን የሰራተኛው ደሞዝ ማደግ ከጀመረ፣ ቋሚ ገቢ ያለው ማህበረሰብ ደሞዝ ማደግ ከጀመረ ከስድስት ዓመት በላይ አልፎታል። ወደኋላ ተመልሰን ከስድስት ዓመት ጀምሮ ያለውን ግሽበት ብናይ ከሁለት መቶ ፐርሰንት በላይ ነው። ይህ የዋጋ ግሽበት እንዴት ሊስተካከል ይችል ይሆን? ሙሼ ሰሙ እንግዲህ ይሄ ያለው ነገር ሁለት ነው። አንደኛ ኢኮኖሚው ከሚገባው በላይ ግሏል። መንግስት የሚያየው ሀገሪቱ ውስጥ እየሰራ ያለው ኢንፍራስትራክቸር ለፖለቲካ የሚያመጣለት ግባ ልማት ብቻ ነው። አንዳንዱ ኢንፍራስትራክቸር ስንመለከተው መሰረተ ልማት ማለት ነው። በአጭር ጊዜ ውስጥ የወጣበትን ወጪ መመለስ ወይም እሴት መፍጠር የማይችል ስለሆነ ሊዘገይ፣ ሊራዘም ወይንም ደግሞ ለሚቀጥለው ጊዜ ሊስፉ ሊታይ የሚችሉ ነገሮች ናቸው። እነዚህ ላይ ትኩረት መሰጠት አለበት። አንዳንዶቹ ጉዳይ ለመስራት ለውድድር፣ ለገበያ ለመታየት የሚደረጉ ነገሮች በሙሉ ኢኮኖሚው ላይ የሚያሳድሩትን ተጽዕኖ ከግምት ውስጥ አስገብቶ ማረም ያስፈልጋል። ሁለተኛው በፕሮጀክት ደረጃ የሚያዙ ነገሮች በአግባቡ በጊዜውና በወቅታቸው ስለማይጠናቀቁ የሚያስከትሉት ከፍተኛ የሆነ ወጪ የማህበረሰቡ ጫና ሆናል። ምክንያቱም ማህበረሰቡ ኢትዮጵያ ውስጥ ከፍተኛ ግብር ከፋይ ነው ብዬ ነው የማስበው፣ በተለይ መካከለኛ ገቢ እንደው ሁልጊዜ ኮንስታንት የሆነ ገቢ ባለው የማህበረሰብ ማለት ነው። እና ከዚህ አኳያ ስናየው ያ ማህበረሰብ አካል ከፍተኛ ግብር ከፋይ ሆኖ ለግብር ያወጣው ገንዘብ ተመልሶ በዋጋ ላይ ግሽበት የሚያክልበት ነው እንጂ ሆነው ሊያድነው ይችላል። ሆነ ምክንያቱም ይሄንን መንግስት የሚያውለው ለመሰረተ ልማቶች ብቻ ናቸው፣ ጊዜያዊና አጣዳፊ ችግሩን ለመፍታት በሚያስችሉ ነገሮች ላይ አይደለም። በእርግጥ አንድ ሀገር መሰረተ ልማቱን ማሳደግ፣ ፈላጊ ግንባታዎችን ማካሄድ፣ የማህበረሰቡን እድገት መከተል አለበት። ይሄ ትርጉሙ ይገባኛል። ነገር ግን መጀመሪያ ሰው መኖር መቻል አለበት። ለምሳሌ አሁን ኮብልስቶን የመንገድ ግንባታ ከሚወጣበት ወጪና ለማህበረሰቡ ከሚሰጠው አገልግሎትና ከሚፈጥረው እሴት አኳያ ስናየው ያልተገባ የሚገባ ገንዘብ ወደ ኢኮኖሚ ያስገባል እንጂ አቅርቦት ለማሳደግ እየቻል አይደለም። ስለዚህ መንግስት አሁን ከሚገባው በላይ ያጋለውን የኢኮኖሚ አካሄድ ጋባ አድርጎ የማህበረሰቡን መሰረታዊ ችግሮች በሚፈቱ ነገሮች ላይ ትኩረት መስጠት መጀመር አለበት። ኔ ምነት በደቡባዊና በምስራቅ አፍሪቃ ሀገራት የጋራ ገበያ ማለትም ኮሚሳ አነስተኛ ግሽበት ከተመዘገበባቸው የአፍሪቃ ሀገሮች መካከል ዲሞክራቲክ ኮንጎ አንዷ ናት።